የኢትዮጵያ የተባበረ የአርበኞች ግንባር የሚባል ድርጅት ከሳልቫኪር መንግስት ጦር ጎን ቆሞ ወቅቶኛል ሲል በሪያክ ማሻር የሚመራው ተቃዋሚው የሱዳን ህዝብ አርነት ንቅናቄ አቤቱታ አሰምቷል። የሱዳን መንግስትና አማጺው የኢትዮጵያ የተባበረ የአርበኞች ግንባር ውንጀላውን አስተባብለዋል። ዝርዝሩን ሰለሞን አባተ ይዟል። የሳልቫኪር መንግስት የኢትዮጵያውን የሽምቅ ተዋጊ ነኝ የሚለውን አማጺ ቡድን የኢትዮጵያ የተባበሩት አርበኞች ግንባርን በእንግሊዝኛው ምህፃር፣ ኢዩፒኤፍን እየረዳ እየወጋኝ ነው ሲል ያወጣውን ስሞታ ሱዳን ትሪቢዩን የሚባለው የሱዳን የኢንተርኔት ጋዜጣ ይዞ ወጥቷል። ባለፈው ሳምንት ይህንኑ ጉዳይ አንስቼ ወደ ተቃዋሚው የሱዳን ህዝብ አርነት ንቅናቄ ኤስፒኤልኤም አይ ኦ ቃል አቀባይ ኮሎኔል ጄምስ ሎኒ ደውዬ አነጋግሬያቸው ነበር። እንዲህ ይላሉ። ሚስተር ቱዋትፐል ሊደር ኦፍ ዘ ኦርጋናይዜሽን ሃቭ ዘር ቤዝ አራውንድ ፊሽላ። የድርጅቱ መሪ ሚስተር ቱዋትፐል ፊሽላ አካባቢ የጦር ስፍራ አላቸው። በኦሮሞ ካኛዋክና ከኙዌር ሰዎች ያሰለጥናሉ ሁለት ሺህ የሚሆኑ ሰዎቻቸውን በማቲያንግ እና አኮግ ባሉ ሰዎቻችን ላይ ጥቃት አደርሰዋል። ይሁን እንጂ የኛ ኃይሎች መክተው መልሰዋቸዋል። ለመሆኑ ለዚህ ክስታችሁ ምን የተጨበጠ ማስረጃ አላችሁ ብያቸው ነበር። ኮሎኔል ሎኒ ይመልሳሉ። Our tangible information are the corpses, the people whom we killed during the operation, የተጨበጠ ማስረጃችን በውጊያው ወቅት የገደልናቸው ሰዎች አስከሬን ነው። ኢትዮጵያውያን ነበሩ ከሳልቫኪር ኃይሎች ጎን ተሰልፈው ነበር የሚዋጉት። ኮሎኔል ፖል የሳልቫኪር መንግስት፣ ለኢትዮጵያው አማጺ ቡድን ይረዳል የሚሉት ትጥቅ ብቻ አይደለም ለፓል ትዋት በዚህ ዘመቻ ላይ እንዲሰማሩ የአንድ ሚሊዮን ዶላር ከሳልቫኪር የተሰጠበትን የተፈረመ ሰነድ ይዘናል። ይህ ደግሞ ለኢትዮጵያ የስለላ አካላት ተላልፎ ተሰጥቷል። ሌላ አሁን እየተነጋገርን ባለንበት ሰዓት ትዋት ጁባ ላይ ሆኖ ነው ይህንን ክስ እያስተባበለ የሚገኘው። ለመሆኑ የደቡብ ሱዳን መንግሥት ምን ይላል? በዚህ ክስ ላይ ወደ ደቡብ ሱዳን ጁባ ደውዬ የጦሩን ቃል አቀባይ ኮሎኔል ፊሊፕ አጉየርን አነጋግሬ ነበር። ያ ውሸት ነው፣ ጥቁር ውሸት ነው። ይህንን ደቡብ ሱዳን ውስጥ ማንም አይቀበልም። በደቡብ ሱዳንና በኢትዮጵያ መካከል ያለውን ታሪካዊ ግንኙነት የማያውቅ ካልሆነ በስተቀር ኮሎኔል አጉየር ያክሉና የሪያክ ማሻር መንግስት ይህንን የሚሰራው በሐሰት ፕሮፓጋንዳ ነው ይላሉ። ሪያክ ማሻር የደቡብ ሱዳንን መንግስት ለማመሰቃቀል ስለተሳነው የብዥታና የሐሰት ሐሳቦችን እየፈጠረ አካባቢ አጋሮችን እየፈለገ ነው። ለዚህ ነው ይህንን ርካሽ ፕሮፓጋንዳ በእነዚህ ውሸቶች ላይ አስመስርቶ ለኢትዮጵያ መንግስት ማቅረብ የሚፈልገው። ኤስፒ ኤል ኤም አይ ኦ እኮ የእርስዎ መንግስት ገንዘብ ለአማጽያኑ የረዳበትን ሰነድ ይዣለሁኝ ብሎ ይናገራል። በመጀመሪያ ደረጃ ገንዘቡን ከየት እናመጣዋለን? ደቡብ ሱዳን እንኳን በአካባቢው ያሉ እርባና ቢስና ተስፋቢስ አማጺ ቡድኖችን ለማገዝ ይቅርና ለራሱ ገንዘብ እየፈለገ ነው። የሪያክ ማሻር የፕሮፓጋንዳ መኪና ሙሉ በሙሉ በውሸቶች ላይ የተመሰረተ ነው። ለዚህ ማብራሪያ እንዲሰጡኝ ወደ ተባለው ወይም በክሱ ውስጥ ወደ ተጠቀሰው የኢትዮጵያ የተባበሩት አርበኞች ግንባር መሪ ወደ ትዋት ፓልቻይ ደውዬ አነጋግሬያቸው ነበረ። ክሱ እንዴት ነው አቶ ትዋት? የእኔ መልስ በአጭሩ በአጠቃላይ ውሸት ነው። አቶ ትዋት፣ ስለዚህ የደቡብ ሱዳን ሁኔታ ከጅምሩ አንስቶ እንዴት እንደነበር ታሪኩን ይዘረዝራሉ። በመጀመሪያ ደረጃ እንደምታውቁት የኤስፒኤልኤም ኤስፒኤልኤ ንቅናቄ የተጀመረው በኢትዮጵያ ውስጥ ነው። የታገዘውም እኔ ባገለገልኩበት የኢሰፓ እና የኤድሪ መንግስት አደራጅነት ነበር። እኔም አንዱ አደራጅ ነበርኩ። የኤስፒኤልኤም አዎ፣ የኤስፒኤልኤም የኤስፒኤልኤ ማለት በኢትዮጵያ መንግስት በኩል ማለት ነው። ይሄ ማለት ከጆን ገራንግ ጋር ነበር የምትሰሩት ያን ጊዜ? አዎ። ጆን ገራንግ፣ የአሁኑ ፕሬዚዳንት ሳልቫኪር፣ ሳሙኤል ጋይቱት የሚባል እንደገና ኮታ ተም የሚባል ጆሴፍ ወዶ የሚባሉ አምስቶቹ ናቸው መስራቾች። ከዛ በኋላ በአስራ ዘጠኝ መቶ ሰማንያ ሶስት ያው አዲስ አበባ ይዣቸው ሄድ ያው እንደሚረዱ ሁሉም ነገር ከተገለጸላቸው በኋላ ወደ ጋምቤላ ይዣቸው መጣው። በመደራጀት ላይ ያሉ እንግዲህ የስልጣን ሹክቻ ጀመሩ። እና ለሁለት ተከፈሉ። እንደገና አንደኛ ቡድን አኮጣቸምና ና ሳሙኤል ጋይቱ ተገንጥለው ሄዱ፣ ወደ ሱዳን ገቡ። ጆን ገረን እንደገና ራሱን አደራጅተው ራሱ ሊቀመንበር ሆኖ የፖለቲካ እና ወታደራዊ ጉዳይ ከፍተኛ አመራር መሰረቱ። ጆን ገረን ሊቀመንበር ነበረ። መቼ ነበረ ይሄ ታሪክ የተፈጸመው? ይህ በሰማኒያ ሶስት አመተ ምህረት ነው። እዛ የሆነ በፈረንጅ አቆጣጠር ማለት የእርሶ ሀላፊነት ያን ጊዜ ምን ነበር? የእርሶ ስልጣን ምን ነበር? ጋኔ እኔ የደህንነት ኃላፊ ነበረ። ሁሉንም ይመለከተኝ ነበር። የኢሉባቦር ክፍለ ሀገር? አዎ፣ ጋምቤላን ብቻ ሳይሆን ያው የሱዳንና የኢትዮጵያ ጠረፎችን የሚመለከት ኃላፊነት ነበረኝ። በሙሉ የኢትዮጵያና የሱዳን ጠረፍ ድንበር ላይ ሆ አንደኛ ፀሐፊ ከመሆኔ በፊት ማለት ነው። በምዕራብ በኩል ሙሉን ከሱዳን ጋር ኢትዮጵያ የምትዋሰንበትን ድንበር ነበር እርሶ በኃላፊነት የሚመለከቱት ይቆጣጠር ነበረ። እርስ ያን ጊዜ እነዚህን የደቡብ ሱዳን ነጻነት ንቅናቄ ወይም የሱዳን ህዝብ ነጻነት ንቅናቄ መሪዎች ገና ሲቋቋም መስራቾቹን ማን ጋር ነው ይዘዋቸው የሄዱት አዲስ አበባ? እንግዲህ በመጀመሪያ ደረጃ ከታች ዘና የመጣ ናቸው። ከፈሳ ደስታ ጋር ነበር ምክትል ፕሬዚዳንቱ። አብራችሁ መጣችሁ። ደግሞ ያው ጋምቤላ በኢሉባቦር ሲር ስለ ነበረ ጓድ ስምኦን ጋሎሬ የኢሉባቦር ክፍለ ሀገር ኢሰፓ አንደኛ ጸሐፊ ጓድ አንሙስ እንዴ የኢሉባቦር ክፍለ ሀገር ዋና አስተዳዳሪ፣ በዚሁም ደግሞ ጸጋይ ገቢሳ የጋምቤላ አውራጃ አንደኛ ጸሐፊ ነበረ። ያ ሁላችን በጋራ ተገኝተን ነበረ ከጠረፍ የተቀበል ናቸው በሄሊኮፕተር በኋላ ጋምቤላ ከቀሩ በኋላ እኔ ይዣቸው ሄድ። ያው የቀረቡት ፕሬዚዳንቱ ጋር ነበረ ያው ኮሎኔል መንግስቱ ኃይለማርያም ጋር አብራችሁ። ከዚያን ጊዜ ጀምሮ ነው እንግዲህ የተደራጁ። ይቀጥሉልኝ። ከዛ ከተመለሳችሁ በኋላ ሁለቱ ተለያዩ እና ጆን ጋራንግ ቀሩ እርሶ ጋር? አዎ፣ ጆን ጋራንግ ቀረ። እነዛ ተገንጥሎ ሄዱ። ያው አኛኛ ሁለት የሚባል አቋቋሙ። በአኛኛ ሁለት እና በስፔላይ መካከል እንደዚህ ጦርነቶች ነበሩ። ነገር ግን የሪያት ማቻር ከአንድ ዓመት በኋላ ከለንደን ወደ ድርጅቱ ገባ። ድርጅቱ ጋር እንደገባ ያው የጆን ገረንግ የጽህፈት ቤት ኃላፊ ሆኖ ተመደበ። ከዛ በኋላ ደግሞ ያ ወታደራዊ ስልጠና ለመውሰድ ወደ ቀምቤላ ሄዶ ቦንጋ ማሰልጠኛ ጣቢያ ሰለጠነ። ከዛ በኋላ ደግሞ አንዱ የመስኩ ኮማንደር ሆኖ ስምሪት ላይ ተሰማራ ማለት ነው። እንግዲህ ስምርት ላይ ያለ ያው ሁሉንም ሰፕላይ የሚያገኙ በእኔ በኩል ነበር። እንግዲህ ሁሉም ያው የመስክ ኮማንደሮች አሁን የአሁኑ ፕሬዚዳንት ጨምሮ በጋምቤላ ውስጥ ነብ የተደራጁት ማለት ነው። ይህን እንግዲህ በአስራ ዘጠኝ መቶ ዘጠና አንድ የእኛ መንግስት ከፈረሰ በኋላ እኛም ወደ ናስራ መተን ነበር። እሱ እንግዲህ የናስራ አካባቢ ጋምቤላ ዋሳኝ አካባቢ የዛ አካባቢ የዞን ኃላፊ ነበር የዞን ኮማንደር ነበር ማን ሪክ ማቻር። እኛም እንግዲህ ያው ስንተርስ ያው ያደራጀ ናቸው ሰዎች በመሆናቸው ናቸው። ወደ ናስራ ሄድን። ደቡብ ሱዳን ውስጥ በኦገስት አካባቢ ጆን ገረንን ገለበጥኩ ብሎ መፈንቅለ መንግስት አደረገ ማለት ነው። ከሱዳን መንግስት ጋር መተባበር ጀመረ። በእኛ ድጋፍ ነጻ ያወጣቸውን አካባቢዎች በሙሉ ተመልሶ በሱዳን መንግስት እንዲያዙ አስደረገ። እንዲህ አይነት ሰው ነው ማለት ነው። ከዛም በኋላ ደግሞ በእኛም ጠረፍ አካባቢ እንደዚሁ የራሱን ስልጣን ለማጠናከር በአካባቢው የሚገኙ ተመሳሳይ ብሔረሰቦችን ለማደራጀት እና ለመመልመል እንደዚሁም በዚህም በሱዳን በማዶም እንደዚህ ያውቅ ነበር። ስለዚህ ይህን አይነት ሁኔታ ስናውቅ፣ አሁን ደግሞ እኔ የወያኔ መንግስት ተቃዋሚ መሆንን ስለሚያውቅ ኢህአዴግ መንግስት ወታደራዊና ፖለቲካዊ ድጋፍ ለማግኘት ነው ይህንን ሀሰት የሚያካሄደው ጦር አለዎት? እርሶ? እንግዲህ ያው ሁል ጊዜ በጎሬላ ደንብ ይህ ጦር አለኝ ብለህ አትልም። እንደ ሁኔታው ነው፣ እንደ አስፈላጊነቱ ነው የምታሰማራው። ቁጥርና የኃይል የአቅም መጠን አይደለም እየጠየኩት ያለሁት፣ አቶ ጠዋት፣ በአጠቃላይ የጦር እንቅስቃሴ ታደርጋላችሁ ወይ ትዋጋላችሁ ወይ ለማለት ፈልጌ ነው። በዛ አካባቢማ ነበርን እኮ እነሱም ነበሩ እኛም ነበር። ጦራችሁ የእናንተ የት ነው ያለው? በኢትዮጵያ ግዛት ውስጥ ነው ወይስ ደቡብ ሱዳን ውስጥ ነው ያለው? እንግዲህ በነበረው እንቅስቃሴ እኛ በጠረፍ አካባቢ የምንቀሳቀስ ነበር። እንደ አስፈላጊነቱ ደቡብ ሱዳንም ኢትዮጵያም ውስጥ ነበር። እነሱ ከተፈራረሙ ጊዜ ጀምሮ እኛ ሱዳን ውስጥ የለንም። ሙሉ በሙሉ በኢትዮጵያ ግዛት ውስጥ ነው ያላችሁት? ሙሉ በሙሉ እኛ ሕዝብ መሀል ነው የምንንቀሳቀሰው። በእነሱ ውስጥ የለንም። እና እሱ የነዛ ወሬ ትክክል አይደለም፣ አሰስ ነው። የደቡብ ሱዳን አማጽያን ጁባ የኢትዮጵያን የታጠቁ አማጽያን አስጠልላለች ትረዳለች ቢሉም የደቡብ ሱዳን መንግስት በእርግጥ ያስተባብላል። ሁለቱም የደቡብ ሱዳን ተቀናቃኝ ወገኖች ከኢትዮጵያ ጋር አሁንም በመካከላቸው ላለው ጸብ ወገናዊነት የሌለው አወንታዊ ሚና ትጫወታለች ብለው እንደሚያምኑ ተናግረዋል። የኢትዮጵያን መንግስት ባለስልጣናት ከጠቅላይ ሚኒስትሩ ጽህፈት ቤት፣ ከመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት፣ ከውጭ ጉዳይ ሚኒስቴር ለማግኘት ብዙ ጥረት ባደርግም ለጥሪዎቼ መልስ የሚሰጥ አላገኘውም። በጥረት ይቀጥላለሁ። ሶሎሞን አባተ ነኝ ለአሜሪካ ድምፅ Washington.